አመሰግናለሁ በቅድሚያ። ኮሎኔል ወሰን የለህ ሁነኛው እስቲ ስለ እናንተ ሰራተኞች ጥቂት ይንገሩኝ። አሁን ዛሬ በቁጥጥር ስር ውለዋል የተባሉ ወደ አስራ አንድ ሰዎች እንዳሉ ሰምቻለሁኝና አንደኛ ምን ያህል እውነት ነው ይሄ? ሁለተኛ ለምንድን ነው የታሰሩት? እኔም በቁጥጥር ስር መዋላቸውን ሰምቻለሁ። ያው እንደሚታወቀው ባለፈው ሰኞ ጀምሮ የአየር ክልሉን በመዝጋት ስራ አቁመው ነበረ። እንዲመለሱ የተለያየ ጥረት ተደርጓል። ሲመለሱ ያው በግልጽ እንደሚታወቀው አንድ ወደባችንን ነው ዘግተው የሄዱት። ስለዚህ ይቅርታ ብለው ይቅርታ የሚሉት መንግስትና ህዝብን ይቅርታ ብለው እንዲመለሱ ብዙ ጥረት ቢደረግም አብዛኛው ሰራተኛ ይሄንን አድርጎ የተሰራው ስራ ትክክል አለመሆኑም ቢያምንም ጥቂት ሰዎች ግን አንደኛ ሰራተኛው ወደ ስራው ይቅርታ ብሎ እንዳይመለስ በጣም ግፊት እንደሚያደርጉ እናውቅ ነበረ። ሁለተኛ ያው እንደሚታየው በተለያዩ ሚዲያዎች የተለያየ ዘዴ በመጠቀም የኢትዮጵያ አየር ክልል አደጋ ላይ እንደሆነ በተለያየ ቦታ ህዝብ እንዲያውቀው፣ አለም እንዲያውቀው ይገፋሉ። ይሄ በቀጥታ የሀገሪቷን የአየር ክልል አደጋ ነው ብሎ ዘመቻ ማድረግ እጅግ በጣም የሚያሳስር እጅግ በጣም ትክክል ያልሆነ ስራ ነው። ምክንያቱም ጥያቄ የደመወዝ ጥያቄ ከሆነ ጥያቄው ሌሎች ጥቅማ ጥቅም ከሆነ ከዚህ ጋር የሚገናኝ ነገር የለም። ምክንያቱም ወደ ስራ ገብተው የአየር ክልሉ እንዳይዘጋ ያደረጉትን ሰዎች በጣም በጣም ሞራል በሚነካ መልኩ የማቅረብ ሁኔታም አለ። ስለዚህ እነዚህ የተወሰኑ ጥቂት ሰዎች በቁጥር በጣም ጥቂት ናቸው። ከአጠቃላዩ ስናየው የሚሰሩት ስራ እጅግ እጅግ በእኔ እምነት ትክክል ያልሆነ የሚያስጠይቅም ነው። ከዚህ አኳያ እኛም ለሚመለከተው አካል ይሄ ነገር ትክክል አለመሆኑም ተደጋጋሚ አቤት እያለንም እንግዲህ ከዛ አኳያ የሚመለከተው አካል በቁጥጥር ስራ ውሯቸው ሊሆን ይችላል እንግዲህ እንደየ እንደየፈጸሙ ጥሩ በተለይም በተለይም የኢትዮጵያን የአየር ክልል አደጋ ነው ብሎ ዘመቻ መዝመት እኔ ፍታህም ትክክልም አይመስለኝም። ሰው ጥያቄውን በቃ እንደ ጥያቄው አርጎ መውሰድ ይችላል ይሄ ነው ጥያቄ ብሎ ግን ከዛ ያለፈ እየወጡ በቃ ሁኔታዎችን ማበለሻሸት እኔ ተገቢም ትክክልም አይመስለኝም። ከዚህ አኳያ አይመስለኝም። ኮሎኔል ወሰንየለህ እርስ የመስሪያ ቤቱ ኃላፊ ኖት ዳይሬክተር ጀኔራል ኖት የኢትዮጵያ ሲቪል አቪዬሽን ባለስልጣን እና እነዚህን ሰዎች ማን እንዳሳስራቸው አያውቁም ማለት ነው እርስ? ነው እኛ እኮ አቤት ብለን እኛ ለሚመለከተው እኛ መቼም እንደ ሲቪል አቪዬሽን ባለስልጣን እኛም ማሰር አንችልም። ግን ወንጀል እየሰሩ መሆኑን ከህግ ውጭ እየተሰራ መሆኑን ለየሚመለከተው አካል አቤት ብለናል። እንግዲህ የተ ቁጥጥር ስር ያሉት ከዚህ አኳያ ነው ማለት ነው። ምክንያቱም እኛም እናይ ነበረ በየፌስቡኩ በየተለያየ ሚዲያ ላይ እናይ ነበረ ምን አይነት አንደኛ እንግዲህ ይሄ ነገር እንደሚታወቀው የኢትዮጵያ አየር መንገድን የሚፎካከሩ አየር መንገዶች ምን ያህል ከዚህ እንደሚጠቀሙ ግልጽ ነው። ምክንያቱም የኢትዮጵያ አየር ክልል ደህንነቱ ያልተጠበቀ ነው ብሎ ዘመቻ መዝመት በኢትዮጵያ አየር መንገድ የሚሳፈሩ ወይም በኢትዮጵያ አየር ክልል ላይ የሚያልፉ እንዳያልፉ ማድረግ ማለት ነው። ግልጽ ነው። ምንም ወዲያ ወዲህ የሚያሰኝ አይደለም። ከዚህ አኳያ እኛ ለሚመለከተው እኛ ያው የህግ የሚያስከበር እንትናችን አቤት ማለት ነው። አቤት ብለናል። በየቦታው ለሚመለከተው አካል በሙሉ አቤት ብለናል። የህግ አካላትንም ጨምሮ፣ ፖሊስና የመሳሰሉትን ጨምሮ ነው። አቤት ብለናል የሚሉኝ? አዎ፣ አዎ፣ ወደ ፖሊስም ወደ ሁሉም አቤት ብለናል። ምክንያቱም አንድ ሳምንት ሙሉ አንደኛ የትም ሀገር አየር ክልልን ዘግቶ ኮት ማለት እኔ ትክክል መስሎ አይሰማኝም። ትክክል አይደለም። እሱ አንድ ነገር ነው አሁን እየነገሩኝ ያሉት ነገር። ነገር ግን የኢትዮጵያ ሲቪል አቪዬሽን ባለስልጣን በህግ ክፍሉ ወይም በነገረ ፈጅም ይሁን በማንም ያስገባው ይፋ ጥያቄ አለ፣ እነዚህ ሰዎች በቁጥጥር ስር እንዲውሉለት ወይም በህግ እንዲጠየቁለት። በዛ የይፋ ጥያቄ ሳይሆን በየቦታው የሀገሪቷን ኢሜጅ የሀገሪቷን የአየር ትራንስፖርት የሚጎዳ ተግባር እየፈጸሙ መሆኑን ከእኛ በላይ ላሉ አካሎች፣ ለሌሎችም የሚመለከታቸዋል ብለን የምናስባቸው አካሎች አቤት ብለናል። በተለያዩ መልኩ አቤት ብለናል። ከዚያ አኳያም ህግ የማስከበር የሀገሪቷን ጸጥታ የማስከበር ኃላፊነት ያለባቸው አካሎች የራሳቸውን እርምጃ ይወስዳሉ። ነገ ተነገወዲያ ብንጠየቅ ክስ መመስረት ካለብን ክስ መሰርታለን። ምን እንዲያደርጉላችሁ ነው አቤት ያላችሁት? ኮሎኔል አንደኛ፣ በቃ በተለያዩ አካሎች መተለም በአቪዬሽን ኢንዱስትሪው ላይ ለተለያዩ የአቪዬሽን ኢንዱስትሪ አካሎች ማህበራት ትክክል ያልሆነ ነገር ተላልፏል። ለምሳሌ ያህል የኢትዮጵያ ኤርስፔስ በአደጋ ላይ ነው የሚል ኢትዮጵያ ሲቪል አቪዬሽን የሚያወጣቸው መግለጫዎች የሚሰጡ መግለጫዎች የሀሰት ናቸው የሚል ለየቦታው ልከዋል። ይህም በየ በየተለያየ ሚዲያ ላይ አይተነዋል። አንደኛ እኛ ውሸት ነገር ምንም አልተናገርንም። አየር ክልሉ ላይ የደረሰ ችግር አልነበረም። የኢትዮጵያ ኢትዮጵያ አየር መንገድም ምንም የገጠመው ሌሎችም በኢትዮጵያ አየር ክልል አቋርጠው የሚያልፉ ሆነ ኢትዮጵያ ውስጥ የሚያርፉ ሌሎች ኦፕሬተሮች ወይም አየር መንገዶች የደረሰባቸው ምንም ነገር የለም። ነገር ግን ልክ ከፍተኛ ችግር እንደተፈጠረ አድርጎ እዛ ላይ ማቅረቡ በራሱ እኔ ከፍተኛ ወንጀል ነው ብዬ ነው የማስበው። ምክንያቱም ባልተረጋገጠ ነገር የአየር ትራንስፖርት ተጠቃሚው ማደናገር ነው ይሄ በተዘዋሪም የሆነ በቀጥታ የሀገሪቷን አየር ትራንስፖርት ይጎዳል። ይሄ ወንጀል ነው። ምክንያቱም በተረጋገጠ ነገር መናገር ትክክል ነው። ባልተረጋገጠ ነገር ባልታየ፣ ኢንቨስቲጌት ባልተደረገ ነገር ወደዚህ አይነት ቁንቁንትን መደምደሚያ ለመድረስ ግን አግባብም ትክክልም አይደለም። ለመሆኑ በኢትዮጵያ ሲቪል አቪዬሽን ባለስልጣን አሰራርም ይሁን በኢትዮጵያ የሲቪል ሰርቪስ አሰራር ውስጥ ስራዬን አቁም ያለሁ ማለት ወይም ስራዬን በፍቃድ የለቅቅ ያለሁ ማለት ጥፋት ነው እንዴ ኮሎኔል? እኔ እስከሚገባኝ ነው አንድ ሰው ስራ ይለቀቅ ያለው ማለት ይችላል። ግን ሁሉም ስራ እንዲለቅ ማስተባበርና በአንድ ጊዜ ሰዎች ስራቸውን አቁመው ህዝቡ እንዲጎዳ ማድረግ እኔ ተገቢም ትክክል አይመስለኝም። ስራ ማቆም ማንም ሰው እንደ ግሉ ይችላል። በማስተባበር ግን ሌሎች ለምሳሌ ያህል ወደ ስራችን እንመለስ ሲሉ በማስፈራራት ከተመለሳችሁ አንደኛ ከሶሻል እንትናችሁ እናገላችኋለን፣ ሁለተኛ ሌላም ሌላም ጉዳት እናደረሰባችኋለን ብሎ ሰውን ማስተባበር የሚቻል አይመስለኝ። አግባብም አይደለም። ኮሎኔል፣ አሁን ይህ የሚሰጡኝ እንግዲህ የእርስን የግለውን ግምገማ ነው። ከዛ በተረፈ ግን ከዛ በተረፈ ግን በህግ ሰነዶችም ላይ ይሁን በህብረት ስምምነት ደረጃም ይሁን የህብረት ስምምነት ካለ እና ሌሎችም በጽሁፍ የሰፈሩና ይሄንን ማስተባበር የሚባለውን ነገር ጨምሮ ጥፋት ሊያደርጉ የሚችሉ ወይም በጥፋትነት ሊያሳዩ በወንጀልነት ሊያሳዩ የሚችሉ ሰነዶች ወይም አሰራሮች አሉ። እርሱ፣ የሚያውቋቸው ኮሎኔል፣ ለምሳሌ ለምሳሌ አንዱ በቀላሉ ለመናገር የሲቪል ሰርቪስ የሲቪል ሰርቫንቱ አዋጅ ወይም የሲቪል ሰርቪሱ አዋጅ የከባድ ጥፋት ከሚላቸው አንዱ ሌሎች ስራ እንዳይሰሩ ማወቅ ወይም ሌሎች ሰዎች እንዳይሰሩ ማስተባበር ወይም ማወቅ እንደ ከፍተኛ ወንጀል ወይም ጥፋት ይቆጠራል ይላል። ይሄ ራሱ አንድ የክስ መነሻ ወይም ወንጀል ነው ማለት ነው። አድማ መምታት ጥፋት ነው በአዋጅ የሲቪል ሰርቪሱ የሚተዳደርበት አዋጅ ማለት ነው። አድማ መምታት ጥፋት ነው። በዛ መሰረት ወይም አድማ መምታት ይቻላል። አድማ የሚል አድማ የሚል በቀጥታ ሌሎችም ማስተባበርና ስራ እንዳይሰሩ ማወቅ፣ ማስተባበር ስራ እንዳይሰሩ ያውም፣ እንግዲህ እኔ እስከሚገባኝ ድረስ በአሰሪና ሰራተኛ አዋጅ ውስጥ እንደሰማሁት፣ አላነበብኩም በቀጥታ ለህዝብ አገልግሎት የሚ አገልግሎት ሰጪዎች የስራ ማቆም ማድረግ የተከለከለ ነው የሚል አለ። ስለዚህ አሁን እየተደረገ ያለው ስራ ማቆም ለህዝብ አገልግሎት የሚውል እንደ አቪሽን ኢንዱስትሪ አይነቱ ማለትም የአየር ትራንስፖርቱ ሙሉ በሙሉ በአጋጣሚ የሆነ የኢትዮጵያ አየር ክልል አልተዘጋም እንጂ፣ ቢዘጋ ኖሮ በሀገሪቱ ሊደርስ የሚችለው ችግር በጣም በጣም ሰፊ እንደሚሆን ምንም አያጠራጠርም ምክንያቱም ባለፈው ለመግለጽ እንደሞከርኩት አንድ ወደብ ይሄ ነው ኮሎኔል ወሰን የለህ፣ ይሄ ችግር ባለፈው ጊዜም እንደገለጹልኝ እርስዎ የዚያ መስሪያ ቤት ኃላፊ ሆነው ዳይሬክተር ጄኔራል ሆነው ባሉበት ዘመን ሁሉ የነበረ ችግር ነው። ላለፉት ሰባት ዓመታትም ተነስቶ የነበረ ጥያቄ በጥናት ላይ ነው እየተባለ የቆየ እነሱን በተደጋጋሚ ሲያነሱት የሰነበተ ጥያቄ ነው። ከዚህ ከተራዘመ ጊዜ በኋላ ነው እንግዲህ እነዚህ ሰዎች ስራ ማቆማቸውን ወይም ስራ በፈቃዳቸው ካለፈው ሰኞ ጀምሮ መልቀቃቸውን የተናገሩት እንደነገሩኝ ጥቂት ናቸው ብለውኛል። ነገር ግን ሰባ አራት ሰራተኞች እንደሆኑ ነው በፊርማ ጥያቄያቸውን ያስገቡት። ባለፈውም ጊዜ ያሳወቁኝ ካላችሁ ኃይል ግማሹ ማለት ነው። አንደኛ ይሄ ጥቂት ነው ይባላሉ ወይ? ሁለተኛ ጥያቄያቸው አግባብ አይደለም የሚል እምነት አሉት ወይ? እርስዎ እንደ ዳይሬክተር ጀኔራል የኢትዮጵያ ሲቪል አቪዬሽን ባለስልጣን፣ በነገራችን ላይ ይሄ ለሰባት ዓመት የቆየ ጥያቄ ነው ምናምን የሚለውን የደሞዝ ጥያቄ በየጊዜው ይነሳል። ባለፈው ለመግለጽ እንደሞከርኩት በሁለት ሺህ ሶስት አመተ ምህረት ሶስት መቶ ፐርሰንት መንግስት ጨምሯል። ስለዚህ ተመልሷል ማለት ነው። በወቅቱ የአንድ የሲቪል ሰርቪስ ሰርቫንት ደሞዝ የሚጨመረው የራሱ ተርሞዎች አሉት። እንግዲህ የተወሰነ ጊዜ ዘግይቶ ሊሆን ይችላል። አሁን ጥያቄውም ያው በየጊዜው መጠየቅ አለበት። እኔ መጠየቅም መብት ነው። ሁለተኛ መብት ሆኖ እያለ አስገድዶ ወይም ይሄን ካላደረክልኝ አየር ክልሉን ዘጋለሁ ብሎ ስራ ማቆሙን ካልሆነ በስተቀር ጥያቄ መጠየቁን የተፈቀደ ነው። እየጠየቁም እየጠየቁም ከርመዋል። ለዚህ የዚህ አይነት ጥያቄ በዚህ ሰባት አመት ሳይሆን እኔም እዚህ ዳይሬክተር ጀነራል ሆኜ ሳልመደብም የዚህ አይነት ጥያቄ ይጠይቃሉ፣ ጠይቀዋል ነበረ ነበረ፣ ኮሎኔል ከዛ በፊትም የአስተዳደር በደል ሁሉ ነበረብን፣ የመብቶች ጥያቄዎች ሁሉ አለን እያሉ የሚያነሷቸው ጥያቄዎች ነበሩ። በነገራችን ላይ እርሶ የፈጠሩት ችግር ነው ማለቴ ሳይሆን በእርስዎ የስራ ዘመን ሁሉ ያልተፈታ ችግር ነው ለማለት ፈልጌ ነው። አው በእኔ ከስራ ከገባ ሆዳ በአብዛኛው ጊዜ እንደዚህ አይነት ጥያቄ በየጊዜው የሚነሳ አይደለም። እኔ ስመጣ ወደ መስሪያ ቤቱም ዋና የመጣሁበትን ምክንያት እነዚሁ ሰዎች የዚህ አይነት ጥያቄ አንስተው በዛም ችግር ፈጥረው የነበሩትም አመራሮች በፍጹም በቃ ተማረው የሚደርሱበት ደረጃ በመድረሱ ነው። ያው ከዛ በፊትም ከዛ በፊትም ረጅም ላለ ጊዜም እንደዚህ አይነት ነገሮች አሉ። ያው የተለመደ ነገር ነው እዛ ሰፈር ይኔ ያው እኔ ከመጣሁ ወደ ይሄ ጥያቄ በጣም በሰፊው የተነሳው በሁለት ሺ ሁለት ዓመተ ምህረት ነው። ያው መንግስት ሁለት ሺ ሶስት ላይ ጨመረ ብያለሁ። ከዛ በፊት ጥያቄ አልነበረም። ነገር ግን ይሄ መልካም አስተዳደር ችግር የሚባለው በየምናደርገው ስብሰባ፣ በየጊዜው እንሰበሰባለን። ይሄ ነው የሚባል ተጨባጭ ነገር የሚቀርብ አልሰማም፣ አላየሁም። የሚያነሱት ጥያቄ ከጥቅማ ጥቅም የሚያነሱት ጥያቄ በጣም ትንሽ ነገር ነው ግን ይሄ አሁን የመልካም አስተዳደር ችግር አለብን የሚባለው ብዙ ጊዜ የጆሮ ይስባል ተብሎ ስለሚታመን አሁን ለምሳሌ በቅርቡ ይሄ አድማ ከመደረጉ በፊት ተደጋጋሚ ስብሰባ አድርገናል። አንድም የመልካም አስተዳደር ጥያቄ ተብሎ አልተነሳም። የሚነሳው ደሞዝ ነው፣ ደሞዝ ጭማሪ መጠየቅ ደግሞ በእኔ እምነት ተጨማሪ ነገር መጠየቅ እንጂ የመልካም አስተዳደር የተሰጠው መብት ተነፍቆ አይደለም። እንደዛ ከሆነ ደሞዝ የጠየቀ በሙሉ የመልካም አስተዳደር ችግር ደርሶበታል ማለት አይደለም፣ ሊሆንም አይገባም። ስለዚህ በእኔ እምነት አሁን መጨረሻ የመልካም አስተዳደር ጥያቄ የሚለው በጣም ገዝፎ መጣው የአንድ ሺህ ፐርሰንቱ አግባብ አይደለም የሚል የሁሉም ሕዝብ አስተያየት ሲበዛ ወደ ጥያቄውም ወደ መልካም አስተዳደር ማዞሩ የተሻለ ነው ብሎ ያመኑ ይመስለኛል። ቅድም ጥቂት ያልኩት ሰባ ሰዎቹን አይደለም። ያስተባብራሉ የሚባሉት በጣም ጥቂት ሰዎች ናቸው፣ በጣም ጥቂት ከአስር የማይበልጡ ናቸው እንጂ አብዛኛው ሰራተኛ ደሞዝ እንደሚጨመርለት ይፈልጋል፣ ይጠይቃል። ጥያቄውም አግባብና ትክክል ነው። ግን በግዴታና የመንግስትን እጅ ጠምዞ ስራ አቁመን ይሄ ያለው አንድ አማራጭ ወደብ ዘግቶ መጠየቁን ነው፣ ወይም ስራ ማቆሙን ነው እኛ ትክክል አይደለም የምንለው ጥያቄውም ትክክል ስለሆነም እነሱ ያሉበት ኮሚቴ አዋቅረን ጥያቄው እየተሠራ ነው። ደሞዙን ለመስራት ለመንግስት ጥያቄ ለማቅረብ እየተሰራ ነው። እነሱም ኮሚቴ እዛ ውስጥ ነበሩ። ስለዚህ ሳጠቃልለው አንደኛ የሁሉም ጥያቄ ደሞዝ መጨመር ነው። ነገር ግን ጥቂቶቹ ከሚገባው በላይ ነገሮችን በማካረር ቅድም እንዳልኩትም ከደሞዝ ጥያቄ ያለፈ አይነት የሀገሪቷን የአየር ክልል አደጋ ላይ ነው የሚያሰኝ ዓለም እንደዛ እንዲል ተሳፋሪው እንደዛ እንደሚል እንዲል ጥረት ስላደረጉ ነው። እኛ ትክክል አደለው የምንለው እንግዲህ ኮሎኔል ባለፈው ጊዜ ሲነግሩኝ ይህንን ችግር ለመወጣት የባለስልጣን መስሪያ ቤቶ ማድረግ የሚችለውን ሁሉ እንደሚያደርግ ገልጸውልኛል። እናንተን ጨምሮ ከሌሎች ክፍሎች ያሉ ጡረታ የወጡ ሰራተኞችን ጨምሮ፣ ባለሙያዎችን ስልጣኞችን ጨምሮ አስፈላጊ ከሆነም በጊዜያዊነትም ቢሆን ከውጭም የአየር ትራፊክ ተቆጣጣሪዎችን በመቅጠርም ቢሆን የአየር ክልሉ እንዳይዘጋና አደጋ እንዳይፈጠር ለማድረግ ጥረት እያደረገ እንደሆነ መስሪያ ቤቶ ነግረውኛል። ባለፈው ጊዜ እነዚህ ሰዎችም ስራ ለቀናል፣ አቁመናል ማለት መብታቸው እንደሆነ ገልጸዋል። እርስዎ እራሱ እስራት መፍትሄ ነው ብለው ያምናሉ ወይ? በምንም ደረጃ ይሁን፣ ለምንም ጉዳይ ይሁን ማሰር መፍትሄ ነው ብለው ያምናሉ? በዚህ ጊዜ ኮሎኔል፣ የእኔ ማመን አለማመን ሳይሆን አንድ ሰው በሀገሩ ላይ እጅግ እጅግ በከፋ መልኩ ህዝቡን የሚበድል ነገር ሲያደርግ በህግ መጠየቅ ያለ ነገር ነው። መጠየቅም አለበት። በደል እኮ እንደማይደርስ እርሶ አረጋግጠዋል እኮ ኮሎኔል፣ ችግር ጥፋት እንደማይደርስ በአየር በአየር ክልሉ ላይ በአየር እንቅስቃሴው ላይ በአየር ትራፊክ ላይ ምንም ችግር እንደማይደርስ እርሶ አረጋግጠዋል። ማንኛውንም እርምጃ እንደሚወስዱ ማለት እነሱ ጥረዋል። ይሄ እኮ የሌሎች ሰዎች ጥረት ነው ውጤት ነው። ምንም ችግር እንዳይደርስ ያደረጉት ሌሎች ሰዎች ናቸው። እነዚህኞቹ ግን በተለይም እነዚህ ጥቂት ሰዎች በጣም ጥረት አድርገዋል። የአየር እሱ አደጋ አለው ተብሎ ዓለም እንዲያገለው በአቪዬሽን አሰራር ላይ ከእንትኑ እንዲወጣ ከፍተኛ የራሳቸውን ጥረት አድርገዋል። የአየር ክልሉ ደህና እንዲሆን፣ ሴፍ እንዲሆን ያደረጉት ሌሎች አካሎች ናቸው። ስለዚህ እኛ እያወራን ያለነው እኔ እየተናገርኩ ያለሁት የአየር ክልሉ አደጋ ላይ ነው ብለው ስለሚናገሩ በራሳቸው ሀገር ላይ ስለዘመቱ ሰዎች ነው። ግን የአየር ክልሉ አደጋ ላይ ነው ብለው ቢናገሩ፣ ኮሎኔል እናንተ በተግባር ማሳየት ነው። እያሳያችሁ ነው ያላችሁት። እንዳሉት የተለያዩ እርምጃዎችን በመውሰድ ማለት ነው። አዎ ትክክል። ማሰር መፍትሄ ነው ወይ? ማንም ሰው በእኔ እምነት ላጠፋው ጥፋት መጠየቅ ያለበት ሕግ ያለበት አገር ነው። የትም አገር ቢሆን የትም የትም አይነት አገር ቢሆን ሰው አጥፍቶ የማይጠየቅ ከሆነ ሌሎቹም ወደ ጥፋቱ ተባባሪ ይሆናል። አዎ ይገባኛል። እንግዲህ ፓትራዋል የሚባለው ጉዳዩ እስኪጣራ ድረስ የበለጠ ጉዳት እንዳያደርሱ ግልጽ ነው። በየቀኑ እየጨመረ የሚሄድ ጉዳት ነው እየደረሰ የነበረው። በነገራችን ላይ እኛ በማድረጋችን እኛ በማድረጋችን ነገሩ እኛ በማስረዳታችን ነገሩ ቆመ እንጂ የተለያዩ የዚህ የዓለም አቀፍ አቪዬሽን የሚመለከታቸው አካሎች እጅግ የተለያየ ጥያቄዎች ነው የሚያቀርቡልን የእኛን አየር ክልል አንሴፍ ነው ወይም ደህንነቱ ያልተጠደህንነቱ የተጠበቀ አይደለም ለማለት አስተሳሰብ እንዲኖር ለማድረግ እንደዛ ለማለት ደህንነቱ የተጠበቀ አይደለም ለማለት ብዙ ሞክረዋል። ግን እኛ በማስረጃ ኦፕሬተሮች የመሰከሩትን ምስክርነት እያቀረብ እስካሁን ድረስ ግልጋሎቱን ያገኙ ኦፕሬተሮች የሰጡትን ቃል እየጠቀስ ያለውን ከራዳር ከ በሳተላይት ያለውን ዳታ መልሰን ማሳየት እንደምንችል አረጋግጠን፣ እነሱ የተለያየ ደብዳቤ ጽፈናል፣ የተለያየ ለሚዲያ መግለጫ ሰጥተናል። ይሄ የሆነበት ምክንያት እነዚህ ሰዎች የአየር ክልሉ ደህነቱ አልተጠበቀም ብሎ ሌሎቹ የአየር ክልሉ እንዳይጠቀሙ ለማድረግ ያደረጉት ጥረትን ለመከላከል ነው። ስለዚህ እነሱ የሚችሉትን አድርገዋል። ይሄ ጥፋት ነው፣ ወንጀል ነው። ስለዚህ በእያንዳንዳቸው ሊጠየቅ በየጥፋታቸው ሌብል ሊጠየቁ ይገባል። አለበዛ በየቀኑ እየጨመሩ እንጂ እየቀነሱ አልሄዱም ስራ ካቆሙ እስካሁን ድረስ በተለይም ጥቂቶቹ ያው እኮ በግልጽ ፌስቡክ ላይ የሚታይ ነው። ያው የተለያየ ሚዲያ ላይ በግልጽ የሚታይ ነገር ነው። ስለዚህ እንዲህ አይነት ሰው ካልተጠየቀ ማን ነው የሚጠየቀው? ምን አይነት ጥፋት የሰራ ነው በሀገሩ ላይ የሚጠየቀው? ተጣርቶ ነጻ የሆነው ነጻ ይወጣል። እርግጠኛ ነው። መቼም ይሄ መቼም ይሄ የህግ ጉዳይ ነው። አንድ ጊዜ ሰዎቹ በቁጥጥር ስር ከዋሉ በኋላ የህግ ጉዳይ ነው። ፍርድ ፊት ይቀርባሉ። ከዛ በኋላ የፍርድ አካሉ ነው የፍትህ አካሉ ነው ነጻ ናችሁ ነጻ አይደላችሁም የሚለው እንደው ከአጠቃላይ ግንዛቤ ምን ለማለት ነው? የኢትዮጵያ የአየር ክልል ነጻ አይደለም ወይም ደህንነቱ የተጠበቀ አይደለም፣ የኢትዮጵያ እንደዚህ አይነት ነገር ጥሩ አይደለም፣ ይሄ ውሃ አትጠጡት ደህና አይደለም ብሎ አንድ ሰው ስላወራ ስንት እስኬ ድረስ ሊዛመት ይችላል? በእናንተ በኩል ጥረት እያደረጋችሁ ነው፣ የአየር ክልሉ እንዳይዘጋ ማድረግ የሚችሉትን ሁሉ እያደረጉ ነው፣ እንደ መስሪያ ቤቱ ኃላፊ ወይም እንደ ባለስልጣን መስሪያ ቤት በአጠቃላይ ግን እንደዚህ ነው እንደዚህ አይደለም ብሎ ስላወራ ስንት ሰው ማሰር ይቻላል? ስንት ሰው አስሮ ይዘለቃል? በስንትስ መስኮች እንደዚህ አይነት ንግግር ሊደረግ ይችላል ማለት ነው። በመናገራቸው ብቻ አይደለም ሰራተኞች ወደ ስራቸውን እንዳይገቡም የመጨረሻውን ጥረት ነው የሚያደርጉት። ሰራተኞች ተመልሰው፣ ብዙ ሰራተኞች እኮ እየተመለሱ ነበረ። ነገር ግን የመጨረሻውን ግፊት ነው የሚያደርጉት። የመጨረሻውን የሚያድረግ የሚገባቸውን ነገር ያደርጋሉ። ይሄ ራሱ ቅድም እንዳልኩት በሲቪል ሰርቪሱ ህግም ሌሎች ሰራተኞች ስራቸውን እንዳይሰሩ ማወቅ፣ ማገድ ወይም መቀስቀስ እየተከለከለ ነው። በግልጽ ተጽፏል እኮ አዋጁ ላይ እና ከፍተኛ ጥፋት ነው ይላል። ከፍተኛ ጥፋት ነው ብሎ ያስቀምጠዋል። ስለዚህ በመናገራቸው ወይም ለሚዲያ በመጻፋቸው ወይም ለዓለም በማሳወቃቸው አይደለም፣ እሱ ብቻ አይደለም። ሌሎች ወደ ስራም እንዳይገቡ ከፍተኛ ጥረት አድርገዋል። ነገር ግን አንዳንዶቹ ሀገራችን በዚህም ሁኔታ እያለን ሀገራችን ትበደላለች ብለው ወደ ስራ የተመለሱ አሉ። ጥፋታችን ትክክል ጥፋት አጥፍተናል ብሎ ስለዚህ እኔ በእኔ እይታ አንድ ሰው በህጉ መሰረት መጠየቁ እኔ አግባብ ነው የምለው። በህጉ መሰረት ነው የተጠየቁት። በኋላም የህግ ጉዳይ ሆኖ ተጣርቶ የሚወሰደው እርምጃ ይወሰዳል። በከፍተኛ ደረጃ ነበረ ሌሎች እንዳይገቡ የሚታገሉት። ከዛ ውጭስ አሁን መፍትሄው ምንድን ነው? ኮሎኔል እጆ ላይ ያለ መፍትሄ ይሄ ነገር ሩቅ እንዳይሄድ፣ ረጅም ርቀት እንዳይጓዝ እና የከፋ ሁኔታ እንዳይፈጠር ምንድን ነው ያለው መፍትሄ? አንደኛ አብዛኞቹ ሰራተኞች ዛሬ ለመመለስ ፈቃደኛ መሆናቸውን ገልጸውልኛል። ለመስሪያ ቤቱ መጥተው ነበረ። ቀጣይም ብዙ ሰራተኞች ወደ ስራቸው እንደሚመለሱ አብዛኛው ሠራተኞች ወደ ሥራው እንደሚመለሱ እርግጠኛ ነኝ። የመጀመሪያው ነገር ይሄ ነው። ሲመለሱ ግን የዚህ አይነት ላለመድገማቸው እርግጠኛ መሆን አለብን እኛ የዚህ አይነት ነገር መድገም የለባቸው ማለት ስራ አቁሞ እንግዲህ ያው ግልጽ ለማድረግ በአቪዬሽን ኢንዱስትሪው ላይ የአየር ትራፊክ ተቆጣጣሪዎች በሌሉበት አየር ላይ ያሉ አይሮፕላኖች የመጋጨት እድላቸው ወይም አደጋ የመድረሱ በጣም ሰፊ ነው፣ በጣም ሰፊ ነው። ስለዚህ ሁልጊዜ እርግጠኛ መሆን አለብን የአየር ክልሉ ደህንነቱ የተጠበቃ መሆኑን። ሰራተኛው በፈለገ ጊዜ ስራ አቁሞ በቃ አቁሜያለሁ የሚልበት ሁኔታ የለም መኖርም የለበትም ከዚህ አኳያ እኔ አሁን ባለኝ ኢንፎርሜሽን ከሰዓት በኋላም ብዙ ሰራተኞችን ቢሮ ድረስ ማለት ስራ ሰዓት መውጫ ድረ ላይ መጥተው ነበረው ብዙ ተነጋግረናል ቁጭ ብለን ትክክል አለመሆናቸውን ያምናሉ ብዙዎቹ ያምናሉ አሁን ምነግርህ ከአስራ አንድ ሰዓት አካባቢ እኛ ጋር ስራ መውጫ አስራ አንድ ሰዓት ነው አስራ አንድ ሰዓት ካለፈው ወዳ መጥተው ቢሮ ቁጭ ብለን ብዙ ሰዓት ተነጋግረናል ትክክል አለመሆናቸውን አብዛኞቹ ያምናሉ አንዱ አንዱ አንደኛ ቅድም ያልኩት የአንዳንዶቹ አንዳንዶቹ ቅድም የሚያደርጉባቸው ግፊት እንዳይገቡ የሚያደርጉባቸው ጫና እንዳስቀራቸው በግልጽ ይናገራሉ። ይሄ በምንድ ነው የጓደኝነት መንፈስ አንዱ አንዱ ላይ የሚያሳድረው። ሁለተኛም በግልጽ ማስፈራራትም እንዳለ ያው ተጨባጭ ማስረጃ የለንም እንጂ ማስፈራራት እንደነበረ የምንሰማው ነገር አለ። ከዚያ አኳያ እኔ ወደፊት እነዚህም ሙያተኞች ቁጭ ብሎ መምከር ያስፈልጋል። በእርግጥ እኔ መብታቸው አይጠበቅ አልልም። መብታቸው መጠበቅ አለበት ግን አንድ መብት የሚባለው ሀገሪቷን ልትከፍል የምትችለውን ህጋዊ የሆነ ተጠንቶ መከፈል አለበት። ጥቅማቸውንም ሌሎችም ጥቅሞች ጥያቄ ቢኖሩ ተጠንቶ መመለስ አለበት። እኔ እዚህ ጋር ማናችንም አንድ ቀንም ትክክል አይደላችሁም ብለናቸው አናውቅም። ችግሩ ምንድን ነው? እኛ በምንጠይቀው መልኩ ካልተፈጸመ እናስገድዳለን የሚለው ነው። ሁለተኛ እኛ የምንለውን ካልፈጸማችሁ የተለያየ ስማፋ ቅድም እንዳለው እንደተባለው የመልካም አስተዳደር እስኪ ምንድን ነው? አብረን ቁጭ ብለን ብዙ ጊዜ ተሰብስበናል፣ ብዙ ጊዜ ተጨቃጭቀናል፣ ብዙ ጊዜ ሀሳብ ተለዋውጠናል። አንድም ቀን እቺ የሚሏት የለም። ጥያቄዋ ገንዘብ ናት። ጥያቄዋ እቺ ካልመለሳችሁ የመልካም አስተዳደር ችግር አለ ነው ካለ ለምን ለእናንተ ሲሆን ይሄ ነው የመልካም አስተዳደር ችግር ተብሎ በይፋ አይነገርም? ለእናንተ ቢሆን ለምን አንዷ እችናት አትባልም? የለም፣ እኛ እስከምናውቀው ድረስ የመልካም አስተዳደር ችግር ብዬን የሚወስደው በመብት የተቀመጠለትን ጉዳይ እንደ ሲጓደልበት የመልካም አስተዳደር ችግር ነው። ግዴታን የማሟላ ግዴታ አለበት። ሰው ከስራ ቀሪ ሆኖ ሰው ስራውን ሳይፈጽም ሲጠየቅ የመልካም አስተዳደር ችግር ነው ብሎ ካወራው ለእኔ ትክክል አይደለም። መጀመሪያ ደረጃ ግዴታውን ማዋጥቶ መብትኑም ነው መውሰድ ያለበት። መቼም በተለያዩ ምክንያቶች ችግሮች ይነሱና ዘላቂ መፍትሄ ወይም መሰረታዊ ችግሩ ጋር ሄዶ ያንን ሳይፈቱ ሲቀሩ ለጊዜው በተለያዩ ሁኔታዎች አለባብሰው በጊዜያዊ መፍትሄዎች ቢያልፉትም ከመሰረቱ ስለማይነቀለ ያ ችግር ከመሰረቱ ስለማይፈታ ጊዜ እየጠበቀ ብልጭ ማለቱ መፈንዳቱ አይቀርም። ይሄንን ሁኔታ ለማስቀረትስ ምንድን ነው ሐሳቦ? ኮሎኔል፣ እንደዚህ አይነት አድማዎች፣ እንደዚህ አይነት እንቅስቃሴዎች ባለፈው ጊዜ እርስዎ እንደገለጹትም በአውሮፓም፣ በአሜሪካም በተለያዩ የዓለም ክፍሎች ይካሄዳሉ። በተለያዩ የሲቪል አቪዬሽን እንቅስቃሴዎች ውስጥ ይታያሉ። ነገር ግን የሰለጠኑ ውይይቶች፣ የሰለጠኑ ድርድሮች እየተደረጉ ሩቅ አይሄዱም። አብዛኞቹ ወዲያው ወደ ስራቸው ይመለሳሉ። መፍትሄ ይገኝላቸዋል። የሰለጠኑ ናቸው ንግግሮቹ፣ መፍትሄዎቹም በዛ ሁኔታ፣ በዛ ደረጃ ችግሮች እንዲፈቱና መሰረታዊ መፍትሄ እንዲያገኙ ምንድን ነው መስሪያ ቤቶ የሚያደርገው? ኮሎኔል፣ ትክክለኛ ጥያቄ ነው። ትክክለኛ ጥያቄ ነው። ጥያቄ አይነሳ ብሎ ማሰብ ትክክል አይደለም። ጥያቄ መነሳት አለበት። ጥያቄው ግን ሌላው አካል ሊፈጽመው የሚችለው መንግስትም ሆነ ፈጻሚው አካል ሊፈጽመው የሚችለውን አይነት ጥያቄ ነው የሚጠይቀው የሰለጠነ የተባለው ትክክል ነው። አሁን የተጠይቀው ጥያቄ በኢትዮጵያ የደሞዝ አከፋፈል አንድ ሺህ ፐርሰንት አልከፈላችሁም ብሎ መጠየቅ እኔ የሰለጠነ ነው ብዬ አልወስደውም። ሌሎቹ የሚጠይቁትን እናያለን። ለምሳሌ ባለፈውም እንደገለጽኩት በዛ በጠቀስኩት ጊዜ የጠየቁት ጥያቄ በጣም በእኛ እምነት ዝም ብሎ ሚዛናዊ ነው ብዬ ነው የማስበው። ሁለተኛ ሁሉም ቢያንስ ቢያንስ ለግማሽ ቀን ቢበዛ ለግማሽ ቀን ወይ ለአንድ ቀን ነው እንጂ እንዲህ ሳምንት ቤቱ ቁጭ ብሎ አየር የአየር ክልሉን ዘግቶ ቁጭ ይላል የሚል እኔ በዓለም ላይ አልሰማሁም። ይሄ መጀመሪያው ናል አንዱ ያለመሰልጠን ችግሩ ይሄ ነው። ሌላው እዚህ እኛም መመለስ ያለብን የመንግስትም መመለስ ያለበት እንደ ጥያቄው አግባብ ነው። ጥያቄ ማለት እየጠየቁትን ጥያቄ የደመወዝ ጥያቄ ነው። ሳያጠና ብድግ ብዬ ስላቆሙ በቃ ከፍላችኋለሁ ዛሬ ብሎ ለሰጥ አይችልም። ከነ መፍትሄው ሚኒስትሮችም፣ እኔም ሌሎችም አመራሮች ከነመፍትሄው አቅርበን ለማወያየትም ሞክረናል። ሚኒስትሮችም ሊያዋዩ ሞክረዋል። ግን ምንድነው እቺ ካልሆነች ዛሬውን ትቆማለች። ለምን ሌላ አማራጭ የለም በሚል ስለዚህ፣ ይህም አለመሰለጠኑ፣ የሰለጠነ አካሄድ አለመሆኑ ግልጽ ነው። ስለዚህ በቀጣይ አንደኛ መብትና ግዴታን በትክክል የሚያስቀምጥ የአሰራር ስርዓት መዘርጋት ያስፈልጋል። አንደኛ መብትህ ይሄ ነው፣ ከዚህ ወደዚህ ነው። መንግስት የማይችለውን ለምሳሌ ያህል በአየር ትራፊክ ተቆጣጣሪ አሁን የሚጠይቁት አይነት ጥያቄ፣ እኛ ከሌላው ሰራተኛ የተለየ እንዲህ መሆን አለብን የሚሉት ነገር አለ። መንግስት ይህን ጥያቄ እንዴት ነው የሚያየው? በደንብ በጥናት መመለስ አለበት። ከሌላው ዓለም ልምድ መወሰድ አለበት። ስለዚህ ይሄ በሕግ መቀመጥ አለበት። መፍትሄው ይሄ ነው ተብሎ። ሁለተኛ ግዴታውን መቀመጥ አለበት። ግዴታው የአየር ክልል መዝጋት ይቻላል አይቻልም? መመለስ አለበት። አሁን የመዝጋት ያለ መዝጋት ነው እንጂ የስራ ማቆም አለማቆም አይደለም። ስራ ሲቆም ምን ሊፈጠር ይችላል የሚለው እንደኛ አይነት አለ ሀገር ውስጥ ይቻላል አይችልም? በሕግ መቀመጥ አለበት። ቀጣይ እኔም አስበው ሦስተኛው እንደዚህ አይነት ሲፈጠር በውይይት እንዴት እስከምን ድረስ መሄድ ይቻላል የሚባል ነገር በህግ መቀመጥ አለበት። ጠያቂውም መላሹም ግልጽ የሚያውቀው ነገር መቀመጥ አለበት። አሁን አንዳንድ ጊዜ የሌላውን ሀገር ስሜት ወይም እንዲህ ተደርጓል በሚል ብቻ ዝም ብሎ መጥፎ ልምድም ብቻ ቀስሞ እዛ እንዲህ ስለተደረገ እዚህ ማድረግ አለብን የሚለው ነገር እንደየሀገሩ ተጨባጭ ሁኔታ ስለሚላይ አግባብ ነው ብዬ አልወስድም። ስለዚህ በእኔ እምነት አንደኛ ከሰራተኞቹ ጋር በቀጣይ ሰፊ ውይይት መድረግ አለበት። ቅድም እንዳልኩት እነዚህ ሙያተኞች እኔ ከመጣሁ ብቻ አደለም የሚጠይቁት ከዛ በፊት ሁለቴም ሶስቴም ያው የነበሩት ሰዎች እንግዲህ የሚታወቅ ታሪክ አለ። ሁል ጊዜ ጥያቄው አንድ አይነት ረጅም ጊዜ የሚፈጅ ግን መልስ የሌለው አይነት ጥያቄ አለ። ሁልጊዜ እዚህ አይነት ነገር አለ። ምን የሚያስታውሱት ተብሎ መመለስ አለበት። የሚያስታውሷቸው እርስዎ መፍትሄ ያላገኙ የቆዩ የሚሏቸው ጥያቄዎች ምንድን ናቸው? ከዚህ የመጀመሪያው ጥያቄ አሁን የአየር ትራፊክ ተቆጣጣሪ የሚጠይቀው እኛ የተለየ ሙያ ስለሆነ እኛ ሊከፈለን የሚገባው ያው ጽሑፍ በጽሑፍ የሚያስቀመጡት ከበራሪ እኩል ነው የሚሉት ነገር አለ። ያው ግን አራሪ ማለት ከካፕቴን አብራሪ እኩል ነው የሚከፈለው። ይሄ ይቻላል አይቻልም ነው አሁን አንዱ መመለስ ያለበት ይሄ ነው። እኛ ሀገር የስራ ሰዓት አይጠይቁም፣ ብዙም ጥያቄ አይሆንም እኛ ጋር። አሁን ዝም ብሎ ተባለ እንጂ የመልካም አስተዳደር እንደዛ አይነት ጥያቄ አይደለም። ትልቁ የገንዘብ ጥያቄ ነው። ገንዘብ ሲጠየቅ ደግሞ ከበራሪ እኩል መሆን አለብን ወይም የተመጣጠነ መሆን አለብን ነው፣ ግማሹን የሚል ጥያቄ በግልጽ አቅርበዋል። እነዚህ ቢያንስ ግማሹን የሚል ጥያቄ ማቅረባቸውን ገልጸዋል። ቢያንስ ግማሽ አይልም የማህበሩ የሆነው ይቅርታ፣ ይቅርታ፣ እዚሁ ጋር ባነበው አሁንም ዛሬ አጋጣሚ ዶክሜንቱ ይጀላለ። እሺ፣ ባነበው ፈቃደኛ ከሆንክ እሺ፣ ያንብቡልኝ። ቢያንስ አንድ ሺ ፐርሰንት ደሞዝ ጭማሪ አሁን ባለን ደሞዝ ላይ እንዲጨመርልን በዓለም አቀፍ ደረጃ ለሙያው የሚገባን ጥቅማ ጥቅም፣ ለምሳሌ ሰስ አላዋንስ፣ ላይሰንስ ወይም ሬቲንግ አላዋንስ፣ ሜዲካል አላዋንስ፣ ንድ ላንጉዌጅ ፕሮፌሽንስ አላዋንስ፣ ናይት ፕሪሚየም አላዋንስ እና ሌሎችም ጥቅማ ጥቅሞች። አለመሸራረፍ ነው የሚለው። ካለምንም መሸራረፍ እንዲፈጸምልን እንጠይቃለን። ካለምንም መሸራረፍ አንድ ሺህ ፐርሰንቱ ማለት ነው። ሁሉም አበሎች የጤናም አበል፣ የምሽት አበል እና የመሳሰሉት ማለት ናቸው። አዎ የአለምንም መሸራረፍ እንዲከፈልልን ይላል። ሌላው የመጨረሻው ስለሆነም ይልና ያው ላሳጥረው ብዬ ነው ለረጅም ዓመት ተገቢ ምላሽ ያላገኘናቸው ያላገኘንባቸው ጥያቄዎች ትኩረት ተሰጥቷቸው በአንድ ወር ጊዜ ውስጥ እንዲመለሱልን እየጠየቅን ጥያቄዎቻችን መልስ የማያገኙ ከሆነ ለሚፈጠሩ ችግሮች ኃላፊነት የማንወስድ መሆኑና የምንወደውን ስራችን በገዛ ፈቃዳችን ለመልቀቅ የምንገደድ መሆኑን እናሳውቃለን ይላል። ስለዚህ ስራ የመልቀቁም ሁኔታ ማንም አላስለቀቀም፣ በራሳቸው ፈቃድ ነው የለቀቁት። ሁለተኛ ሌላ ምንም ምንም ሳይሆን ቢያንስ ሳይሆን በቀጥታ አንድ ሺህ ፐርሰንት በያዝነው ደሞዝ ላይ መጨመር አለበት ነው ያሉት። አዎ ከዚህ በፊት የማህበሩ ሊቀመንበር በሰጡን መግለጫ ምናልባት አንድ ሺህ ፐርሰንት በቁጥር ደረጃ እናንተ ጋር ተቀምጦ ሊሆን ይችላል፣ በንጽጽር ደረጃ እንደዚህ። ግን ያ አንድ ሺህ ፐርሰንት ቢሆን ቢያንስ ቢያንስ ካፕቴኑ ከሚያገኘው ደሞዝ ግማሹ ቢያንስ ይከፈለን። የዛን ያህል ባይሆንም ምንም እንኳን የዓለም ሲቪል አቪዬሽን ድርጅት አይካኦ የሚያዘው ከካፕቴን እኩል ቢሆንም እኛ ግን ያንን አንጠይቅም ግማሹን ቢያንስ ይከፈለን ብለን ነው የምንጠይቀው ብለው ነበረ። ይሄ ልክ አይደለም። እንግዲህ እሱ እናንተ ጋር ሲያቀርቡት እንደዛ ቀርበው ሊሆን ይችላል። እኔ ግን ያነበብኩት አሁን ጽሁፉን የቀረበው ነው። ማንም አካል የቀረበለትን ነው እንጂ ከጀርባ ሰው ያሰበውን ሊያውቅ አይችልም። ፊትለፊት የቀረበው አሁን ያነበብኩት ነው። የለም መቼም እርስዎ የአንድ ካፕቴን ደሞዝ ስንት እንደሆነ ያውቃሉ። የአንድ የአየር ትራፊክ ተቆጣጣሪ ደሞዝ ስንት እንደሆነ ያውቃሉ። ያ የአየር ትራፊክ ተቆጣጣሪ ደሞዝ አንድ ሺህ ፐርሰንት ደሞዝ ጭማሪ እጠይቃለሁኝ ሲል ያነጻጽሩታል ከዚህ ከካፕቴኑ ጋር እና ይሄ ጥያቄያቸው ልክ ነው ወይ? አሁን እርስዎ የሚሉትን ነገር ምስክር የሚሰጥ ነው ወይ? እርስዎ ለሚሉት ነገር ለማለት ፈልጌ ነው። እንግዲህ ይሄ በግል በግል እይታ ሊሆን ይችላል፣ በግል አስተሳሰብ ይሄ እኔ በዓለም ላይ የዓለም አቀፉ ሲቪላይዜሽን ከኔ ይህን ያህል ደሞዝ ይከፈለው ብሎ አያስቀምጥም። ሪኮመንድ ነው የሚያደርገው። ሀሳብ ያቀርባል ማለት ሀሳብ ያቀርባል፣ እንዲህ ቢሆን ጥሩ ነው ብሎ ጥሩ ክፍያ እንዲከፈላቸው እንደሚያቀርብ ባለፈውም ተናግሬያለሁ፣ ጥሩ ክፍያ እንደሚከፈላቸው። ነገር ግን አጠቃላይ አለም ላይ ባለው ሁኔታ ከአራት መቶ ሺህ በላይ የፓይለት እጥረት እንዳለ የዓለም አቀፍ ሲቪላይዜሽኑ ይፋ አድርጓል። ከአራት መቶ ሺህ በላይ ስለዚህ ያ እጥረት ባለበት የፓይለት ደመወዝ ወይም የፓይለት ተፈላጊነት የዛና ይጨምራል። ስለ አየር ተፋፋፊ ተቆጣጣሪ የዚህ አይነት ዳታ የለኝም። ለማወዳደርም እንግዲህ አንድ ሙያ የሚከፈለው መጠን ከፍ ዝቅ የሚለው አንደኛ ገበያ ላይ ባለው ተፈላጊነት፣ ሁለተኛ በሰውየው ላይ የሚያሳደረው ጫና፣ ኃላፊነቱ እንግዲህ እዚህ እንደሚባለው ስትረስ፣ የሚሸከመው ኃላፊነት የመሳሰሉት ከዚያ አኳያ ከሌሎቹ ሙያዎች የተሻለ ክፍያ መከፈል አለበት። አሁን ከፓይለት እያነጻጸርኩ ለመናገር ትንሽ ይከብዳል። ለምን ሌላውስ ሀገር ከፓይለት እያነጻጸረ ወይ የሚከፍለው የሚለውን እርግጠኛ ስላልሆንኩ ጥሩ ክፍያ እንደሚከፈላቸው ይገባኛል። ከዚያ አኳያ ከፓይለቱ ጋር እያወዳደሩ መናገሩ እኔ ለእኔ ከባድ ምክንያቱም እንደየሀገሩ ተጨባጭ ሁኔታ እንደየሀገሩ የመፈናቀል እና ሙያውን ለማፍራት የሚፈጀው ጊዜ የደመወዙን መጠን ይወስነዋል ብዬ አምናለሁ። ከዚህ አኳያ እኛ እኔ አሁን ማነው ጥሩ ክፍያ ሊከፈላቸው ይገባል። ግን ተመጣጣኝ ሌሎች ሙያተኞችም አሉ እዛ ጋር ሌሎች ሙያተኞችም በዚህ ደረጃ ይከፈለን የሚሉ ሙያተኞችም አሉ። ለምሳሌ ያህል በሁሉም ሀገር ኢንስፔክተሮች አሉ ማለት አየር መንገዶችን የሚቆጣጠሩ ፓይለቶችን የሚቆጣጠሩ አይሮፕላኖቹን የሚቆጣጠሩ አካሎች አሉ። እነዚህ ሰዎች በቀላሉ የምታፈራቸው አይደሉም፣ ረጅም ጊዜ ወስደህ የምታፈራቸው ናቸው። ከዋናው በዲግሪ ከተመረቁበት ወይም በሆነ ከሰለጠኑበት ሙያ ባሻገር የዓለም አቀፍ ሲቪላዜሽኑ ሕግ እዛ ታውቀው በአግባቡ ይቆጣጠሩ የአየር መንገዶችን ደህንነታቸው የተጠበቀ መሆኑን የሚቆጣጠሩ አካላት አሉ። ስለዚህ እነዚህም ጥሩ ክፍያ ነው የሚጠይቁት ከዚያ አኳያ ይሄ ነው ብሎ ደሞዝ መናገር ትንሽ ለእኔ ይከበኛል። እሺ፣ ለመሆኑ ከውጭ ቀጥራችኋል እንዴ? በዚህ አሁን ባለው ይሄ ችግር በተፈጠረበት ጊዜ ወይም በአጠቃላይ ከውጭ የቀጠራችሁት ባለሙያ አለ? ኮሎኔል፣ አዎ፣ ሞክረናል መቅጠር ሳይሆን አንጠን፣ ያው ወደ ስራው እንዲገቡ በነገራችን ላይ ይሄ ነገር አንድ ሰው ከስራው የተወሰነ ጊዜ ከቆየ ተለይቶ ከቆየ መሰልጠን አለበት። ማለት መሰልጠን ማለት ሪፍሬሽ ማድረግ አለበት። እንግዲህ የተወሰነ የራሱን ከሁኔታው ጋር ማዛመድ አለበት። ከዚያ አኳያ እያዛመዱ ያሉ አሉ። እንግዲህ እንደ ሁኔታው ሰራተኛው ወደ ስራው የሚመለስ ከሆነ ከነዚህ ጋር የነበረን ነገር ይቋረጣል። ስንትናቸው በስልጠና ላይ ያለው ያለው ወደ ስራ ቀጥታ የገቡ እስካሁን የሉ። ስንት ናቸው ለመሆኑ እነዚህ በቁጥር ይታወቃሉ? ግማሾቹን ወደ በቃ ሌላ ጊዜ እንጠራቸዋለን ብለን የሸኛ ናቸው አሉ። የተለያየ ቁጥር ነው ማለት፣ ዛሬ ያለው ቁጥርና ትናንትና ትላንትና የነበረው አንድ አይደለም። በቃ አይተናቸው ብቃት ገና ስራው ላይ ሳናስገባ የአለም አቀፍ ሲቪላይዜሽንም የዚህ አይነት ሬት ማድረግ አለብን፣ ማየት አለብን። ሰዎቹን ስናይ እነዚህ ቶሎ ልይዙት አይችልም ብለን የምናስባቸው መልሰናቸዋል። ትንሽ ቆይተው ይሰራሉ ወይም የተወሰነ ልምድ ብንሰጣቸው ይሰራሉ ብለን ያሰብናቸውን እያስረጠናቸው ያሉ አሉ። ማለት ትሬኒንግ እየወሰዱ ያሉ አሉ። ፋምላሬት ማድረግ አለባቸው ከኤርስቴሱ ጋር፣ ከአጠቃላይ ከኛ አሰራር ጋር። ስለ ክፍያ ተነጋግራችኋል? እኛ አይደለም የምንቀጥረው በነገራችን ላይ ባለፈው ለመግለጽ እንደሞከርኩት መንግስት በቀጥታ እንደዚህ አይነቶችን የመቅጠር በተለይም የሲቪላይዜሽኑ ምንም አይነት ማንዴት የለውም። ነገር ግን ብሔራ አየር መንገዱ መቶ ስድስት እና መቶ ሰባት አውሮፕላን መሬት ላይ አስቀምጦ ዝም ብሎ ስለማያይ በግዴታ ብሔራ አየር መንገዱ ነው እንግዲህ ረድቶን እነዚህም ሰዎች ቀጥሮልን የሚያመጣው እንዴት እንደተነጋገሩ በምን እንደተነጋገሩ እርግጠኛ አይደለሁም እሱ መናገር አልችልም። ሙያተኞቹን ግን ከመጡ ወዲያ የመመርመር አቅማቸውን የማየት የእኛ ኃላፊነት ስለሆነ እስካሁን መስተንግዶ ሰው ወይማ የአየር ትራፊክ ቁጥጥር ስራ እየሰራ አንድም ሰው የለም። የኛው ሰዎች እየሰሩት ናቸው። በዚህ አሁን ባነሱልኝ ጉዳይ ሌላ ጊዜ የማነሳው ጥያቄ አለ ኮሎኔል። በኢትዮጵያ የአየር መንገድና በሲቪል አቪዬሽን ባለስልጣን መካከል ስላለው የአሰራርም ሆነ የእዝ እና ሌሎችም ጉዳዮች የማነሳቸው ጥያቄዎች አሉ። እንደው ሀሳቡ ውስጥ ብቻ ያኑሩልኝ ለጊዜው ምንድን ነው ከዚህ ከኦፐሬተሩ ጋር የኢትዮጵያ ሲቪል አቪዬሽን ባለስልጣን ያለው የሥራም ይሁን የአስተዳደር ግንኙነት ጥያቄ ነው። ለዛሬ አይደለም መልስ የምፈልገው ለዚህ ጉዳይ። ሌላው ግን የሰራተኛ በማንኛውም ዜ መልሳለሁ። እሺ አውቃለሁኝ፣ ኮሎኔል በጣም አመሰግናለሁኝ። ሌላው ግን አሁን ማንሳት የምፈልገው እነዚህ የአየር ትራፊክ ተቆጣጣሪ ባለሙያዎች በሙያ ማህበር የተደራጁ እንጂ የሰራተኛ ማህበር ያላቸው አይመስለኝም። እነዚህ አሁን በቁጥጥር ስር ዋሉ የተባሉትን ሰዎች የሙያ ማህበር ሰራተኞች ናቸው። ለመሆኑ ሲቪል አቪዬሽን ባለስልጣን ውስጥ በሰራተኛ ማህበር የመደራጀት መብት አለ? ጥሩ ጥሩ ጥያቄ ነው። በሰራተኛ ማህበር የሚደራጀው የልማት ድርጅቶችና የመሳሰሉት ወይም ሌሎች የግል ተቋማት ጋር ያሉ ሰራተኞች ናቸው። በፐብሊክ ሰርቪ ወይም በሲቪል ሰርቪስ ስር ያሉ ሰራተኞች በሲቪል ሰርቪስ ሕጉ ነው የሚተዳደሩት። ስለዚህ ሊኖራቸው የሚችል የሙያ ማህበር ነው እንጂ የሰራተኛ ማህበር ሊኖራቸው አይችልም። ለምን? የራሱ የሰራ የራሱ የመተዳደሪያ ደንብ ስላለው፣ ያኛው የራሱ ደንብ አለው። የአሰሪና ሰራተኛ ደንቡን ይከተላል። ይሄኛው በአዋጅ ነው፣ በሲቪል ሰርቪስ አዋጅ ነው። ስለዚህ የሙያ ማህበር ሊያቋቁሙ ይችላሉ። የሰራተኛ ማህበር ብሎ የሚደራደር ኮሚቴ መርጦ ወይም የሚያስተዳድሩ ሰዎች እንደዚ አይነት ነገር የለውም። የሙያ ማህበር እንደ ሰራተኛ ማህበር ሊንቀሳቀስ ይችላል እንዴ? አይችልም። ምክንያቱም የሚንቀሳቀስባቸው ሙያው ለማስከበር ሙያው ጥቅማ ጥቅሞች እንዲያገኝ ሙያው ሙያውን በተመለከተ ነው። በሰራተኝነቱ ብቻ ሳይሆን ያ አሁን ለምሳሌ እኛ ጋር የሲኤንኤስ ይባላል የኮሚኒኬሽን ናቪጌሽን ኤንድ ሰርቪላንስ የሚባል ክፍል አለ ማለትም የራዳር የኮሚኒኬሽን መሳሪያዎች ናቪጌሽን ግራውንድ ላይ መሬት ላይ ያሉ የተተከሉ መሳሪያዎችን አላርፓኑ ሲግናል የሚሰጡ ወይም ምልክት የሚሰጡ መሳሪያዎች አሉ። እነዚህን የሚጠግኑ ሙያተኞች የራሳቸው ማህበር አላቸው። እንደገና ኤአይስ የሚባል አለ። ማለትም ለአጠቃላይ ለአቪሽን ኢንዱስትሪ ፐብሊኬሽን ወይም ጽሁፎችን የሚያስተላልፉ ዳታችን የሚያስተላልፉ ክፍል አለ። ይሄን ክፍል የራሱ ማህበር አለው። ስለዚህ የተለያየ ማህበር አላቸው። የሙያ ማህበር ሙያውን ለማሳወቅ ለማሳደግ ሙያው ላይ ከተለያዩ ሀገሮች ጋር የሙያ ማሳደግ ስራ እየተገናኙ የሚሰሩ ስራ አለ። ያኛው የማህበር ግን በጥቅም በምንም ለመከራከር ለመደራደር፣ አሰሪና ሰራተኛ ሆኖ ለመደራደር። ይሄኛው ግን እኛ ያለንበት የሙያ ማህበሩ በሲቪል ሰርቪስ የተቀመጠውን ደሞዝ የሲቪል ሰርቪሱ በሚያስተዳድረው ህግ መሰረት የመቀበል እንጂ ተደራድሮ ደሞዙን ከፍ ስጥ ማድረግ ነገር የለውም ግን ያው ደሞዝ ጥናት አጥንቶ ለመንግስት የማቅረብ መብታለን እንደ መስሪያ ቤት። መቼም ልክ ነው። ትንሽ ስፋት ያለው ጥያቄ ነው ይሄ፣ ይገባኛል። ምናልባት የእርሶም ስልጣን ላይሆን ይችላል ለዚህ ጥያቄ መልስ ለመስጠት። ምናልባት በሌሎች ውይይቶች ላይ ጋብዞት ይሆናል። ይሄን ጥያቄ ለሲቪል ሰርቪስ መስሪያ ቤቱና ለባለሙያዎች እንደዚሁም ከሰራተኛ ማህበራት ኮንፌዴሬሽን ወይም ከፌዴሬሽኖች ጋር የተወሰኑ ባለሙያዎችና ባለስልጣናትን ጋብዤ ለአሁን ግን አንድ ለመውጫ የሚሆን ጥያቄ ላንሳሎት። በቅርቡ ኦሮሚያ ውስጥ አንድ ወታደራዊ ሄሊኮፕተር መከስከሱና አስራ ስምንት ሰው መሞቱ ተገልጾ ነበረ። ይሄ መረጃ ደርሶታል? አዎ በደንብ ደርሶኛል፣ አውቃለሁ። ባለፈው ሳምንት ውስጥ ነው ይሄ የሆነው እና ግንኙነት አለው እንዴ ከነዚህ የአየር ትራፊክ ተቆጣጣሪ ባለሙያዎች ከሚሰሩት ስራ ጋር? ምንም ግንኙነት የለው። ሌላው እናንተ የኢትዮጵያ ሲቪል አቪዬሽን ባለስልጣን ከወታደራዊ አቪዬሽን ጋር የሚያገናኛችሁ አሰራር አለ አለ። በምንድን ነው የምትገናኙት? ሁሉም ሀገር ላይ የሲቪል አቪሽን እና የሚሊተሪ አቪሽን ወይም በዓለም አቀፍ ሲቪል አቪሽንም ምንድን ነው ሲቪል ሚሊተሪ ኮኦርዲኔሽን የሚሉት ነገር አለ። ኮኦርዲኔት ኖሮ ለኤር ስፔሱ ወይም የአየር ክልሉን ቁጥጥር የሚደረገው የሚተላለፉ የወታደር አውሮፕላኖች ካሉ ኢንፎርሜሽን ይኖራል። ለእነሱም እያንዳንዱ የሲቪል አውሮፕላኖች እንቅስቃሴ ሪፖርት ማድረግ ግዴታ አለብን። ይሄ ሁሉም አለም ላይ ያለ አሰራር። ሁሉም አለም ላይ የአየር ትራፊክ ተቆጣጣሪ ባለሙያዎች ሲቪል አቪዬሽን የሚያሰራቸው እነዚህን ወታደራዊ በረራዎች እና ትራፊኮች የመከታተል ኃላፊነትም ይሁን ስልጣንም ይሁን ስራም ይሁን አላቸው? የላቸውም። የአየር ትራፊክ ራሱ የአየር ኃይሎች የትም ሀገር ሁሉም ሀገር የአየር ትራፊክ ተቆጣጣሪ የወታደራዊ አየር ትራፊክ ተቆጣጣሪዎች አሰልጥነው አላቸው። የራሳቸውን አይሮፕላኖች በራሳቸው የአየር ትራፊክ ተቆጣጣሪዎች ይቆጣጠሯቸዋል። ነገር ግን ለሲቪሉ ኢንፎርሜሽን መሰል ሲቪሉም ለወታደሩ ኢንፎርሜሽን መስጠት ግዴታ ነው። ስለዚህ ነው ቅድም ሲቪል ሚሊቴሪ ኮኦርዲኔሽን ያልኩት። ስለዚህ አለ ማለት ነው ሌላ ኢንፎርሜሽን የመቀባበል እንጂ የአንዱን አንዱን አይሮፕላን አያስተናግድም እና የሁለቱ ሁለቱ ትራፊኮች ግጭት እንዳይፈጥሩ አየር ላይ ወይም በልምምድ ጊዜ ሊሆን ይችላል። በወታደራዊ ግዳጅ ጊዜ ሊሆን ይችላል። በማንኛውም የአየር እንቅስቃሴ ላይ ያ መጋጨት እንዳይፈጠር ሰዓት በሰዓት ደቂቃ በደቂቃ የሚሰራ አካል ነው። ያ የአስተባባሪ አካል የሚሉኝ ኮርዲኔሽኑ አንደኛ ብዙ ሀገሮች ውስጥ በአንድ ታወር ወይም በአንድ የመቆጣጠሪያ ጣቢያ ውስጥ የሚሊቴሩም የሲቪሉም በአንድ ላይ የሚሰሩባቸው ብዙ ሀገሮች አሉ። እሺ አንድ ጣቢያ ውስጥ ቁጭ ብለው ያ የሚሊቴሩን ይቆጣጠራል፣ ይሄኛው የሲቪሉን ይቆጣጠራል። ያው መረጃ ይለዋወጣሉ ስክሪኑ ላይ ማለትም ያው ሁሉም አንድ አይነት ስክሪኑ ላይ ያዩታል። ያው ሁሉም የሚጠቀሙት አንድ አይነት ሬደር የሬድዮ ኤሌክትሮኒክስ መሳሪያ ስለሆኑ ያዩታል። ስለዚህ ይሄን ኮኦርዲኔት ያደርጉታል። በጦርነትም ይሁን በሰላም ጊዜ ሁሉም ሀገር ነው ይሄን ስልኝ፣ እኛ ሀገር ብቻ ሳይሆን የትኛውም የሰለጠነውም ሀገር ቢሆን ይሄን ኮኦርዲኔሽን አብረው ይሰራሉ። አንዳንዱ ወታደራዊ ተቆጣጣሪዎች በጦር ላይ አንድ አይነት አይሰሩም፣ አንድ ላይ አይሰሩም። ለብቻቸው የራሳቸው ቁጥጥር ይሆናል። ግን የኢንፎርሜሽን ልውውጡ ወይም የመረጃ ልውውጡ ይለዋወጡታል። ስለዚህ በቀላሉ እንትን ማስተባበር ወይም ኮርኔ ማድረግ ይቻላል ማለት ነው። በኢትዮጵያ ሁኔታ ሁለቱም የአየር ትራፊክ ተቆጣጣሪዎች በአንድ ማማ ላይ ሆነው ይሰራሉ፣ አብረው ጎን ለጎን ማለት ነው የሚሉኝ። እኛ ጋር እንደዛ የለም። እኛ ጋር የወታደራዊ የራሱ መቆጣጠር ያለው፣ የእኛም የራሳችን መቆጣጠር ያለው። እኔ ያልኩት ሌላው አለም ላይ አንዳንዶቹ ሀገሮች ነው ያልኩት አንዳንዳቸው ሀገሮች የሚሊቴሮች አሉ። ዘ በሰለጠኑት በጣም በሰለጠኑት ሀገሮችም የሚሊቴሪ በአንድ ዴስክ፣ በአንድ ቤት ውስጥ የራሳቸውን ስክሪን ይዘው ለብቻ የሚቆጣጠሩበት ብዙ ቦታ አለ። እሺ መቼም እንደገና ይሄኛውም ጥያቄ ቢሆን እንደው ለመውጫ ያህል ነው ያነሳሁት። ምክንያቱም የዚህችን ሄሊኮፕተር መከስከስ ከእነዚህ ከአየር ትራፊክ ተቆጣጣሪ ባለሙያዎች የሥራ ማቆም እንቅስቃሴም ጋር አያይዘው የሚናገሩ የተወሰኑ መረጃዎችን አይቼ ነበር፣ አንዳንድ አካባቢዎች ላይ በዚህ ምክንያት እርስዎ ግልጽ እንዲያደርጉልኝ ስለፈለግኩ ነው ያነሳሁትና በዛ ሰበብ ነው ሌሎቹ የተነሱት። ለማንኛውም ኮሎኔል ወሰን የለሁነኛው በማንኛውም ሰዓት ሁልጊዜ ላሎት ዝግጁነት ከስራ ሰዓት ውጭም ሆነ በስራ ሰዓት ላሎት ዝግጁነት ለመገናኛ ብዙሃንና ለህዝብ መረጃ ለመስጠት ያለኝን አድናቆት ልገልጽሎት እወዳለሁኝ። በጣም እግዚአብሔር ይስጥልኝ። እንግዲህ ሁኔታውን ከሰሞኑም እየተመላለስኩኝ እጠይቅዎታለሁ ምን ላይ እንደሚደረስ አመሰግናለሁ። እኔም በጣም አመሰግናለሁ። ሁልጊዜ መረጃ ለመስጠት ዝግጁ ነው፣ ምክንያቱም የተደበቀ ነገር ምንም የለውም። እግዚአብሔር ይስጥልኝ። ደህና ምሽት። አመሰግናለሁ።